ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ ሦስት እስከ 4 ሰዓት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ። ¶¶ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በወነጀሏቸው የቀለም አብዮት ቅስቀሳ የተቃዋሚ ፓርቲዎች መሪዎች መልስ ሰጡ። ችግሩን ወደ ውጭ መግፋት መቼውንም ቢሆን ራስን ነፃ አያደርግም። የቀለም አብዮት የሚባለውም ከተነሳ በግልጽ ነው። እኛ በድፍረት ነው የምንነገር። ኢህአዴግ ስለሚያስፈራራ ብለን ለሀገራችን የሚጠቅመውን ከመናገር ወደኋላ የሚሰሙም ከሆነ የኢህአዴግ አመራሮ ከተነሳም እንደዚ አይነት ችግር አብዮት እኮ መነሳት እንግዳ ነገር አይደለም። በየትኛውም ሀገር ተነስቷል ብዙ አምባገነንም በዛ ምክንያት ተጠራርጎ ሄዷል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። ከትናንት በስቲያ ጠቅላይ ሚኒስትር ኃይለማርያም ደሳለኝን በወነጀሯቸው በሆነጀሯቸው የቀለም አብዮት ቅስቀሳና ሌሎች ነጥቦች ዙሪያ ከሰጡት መልስ የተወሰደ ነው። በእለቱ አብይ ርስ ዝርዝር ይቀርባል። ከዜናችን መካከል ደግሞ የሶሪያ የይቅርታ የሶማሊያ ፓርላማ የአዲሱን ጠቅላይ ሚኒስትር ሹመት አጸደቀ። አንድ የዮርዳኖስ የጦር ጄት በአይሲል ተመትቶ ወደቀ። እንዲሁም በማዕከላዊቱ ዩናይትድ ስቴትስ ግዛት ሚዙሪ አንድ ጥቁር የታጠቀ ነው ተመትቶ ተገደለ፣ በፖሊስ የሚሉ ዜናዎችን ይዘናል። በሁለተኛው ክፍለ ጊዜ ከመደበኛዎቹ ኢትዮጵያውያን በአሜሪካ እንዲሁም ሴቶችና ቤተሰብ ሌላ በፕሬዝዳንት ኦባማ አስተዳደር ውርስና ቅርስ ዙሪያ ላይ ያተኮረ ቅንብር ይኖረናል። እንደምናመሻችሁ ክቡራትና ክቡራን አድማጮች አስተናጋጆቻችሁ እኔ ሰሎሞን አባተና እኔም አዲስ አበበ ነን። የፕሮዲሰራችን ደግሞ ንጉስ የታምረው ነው። እንደዚሁም ቴክኒሺያኑ ከርቲስ ባይንም በስቱዲዮ መሳሪያዎች ላይ ይገኛል። ዛሬ ረቡዕ ታህሳስ 15 2007 ዓ.ም የገና የፈረንጅ ገና ወይም ክሪስማስ ዋዜማ ነው። እንኳን ለዋዜማው፣ ለዕለቱ፣ ለገናው ዕለት አደረሳችሁ። ባሉ እንደምታከብሩ ሁሉ በአገሩ አነጋገርም ሜሪ ክሪስማስ እንላለን። ክሪስማስ ሁላችሁንም አድማጮቻችንን። የዓለም ዜናውን እናስቀድማለን። የሶማሊያ ፓርላማ የአዲሱን ጠቅላይ ሚኒስትር አብዲራሽድ አሊ ሻርማርኪን ሹመት በሙሉ ድምፅ አጸደቀ። እጅ በማውጣት በሰጡት ድምፅ ከ224 የፓርላማው ሙሉ አባላት በዛሬው ስብሰባ ላይ የተገኙት 218 እንደራሴዎች የሻርማርኬን ሹመት እንደሚቀበሉ አሳውቀዋል። ድምፅ ከመሰጠቱ ጥቂት ቀደም ብሎ አዲሱ ተሿሚ ጠቅላይ ሚኒስትር ካቢኔያቸውን ፈጥነው እንደሚያዋቅሩ እና ራዕይ 2016 ተብሎ የተሰየመውን የሀገሪቱን እቅድ ለማሳካት እንደሚሰሩ አስታውቀው ነበር። የሶማሊያ መንግስት የሽግግሩን ህገ መንግሥት ክለሳና ጥናት እንዲጨርስ የፌዴራሉን ስርዓት ግንባታ እንዲያጠናቅቅና በአውሮፓውያኑ የዘመን አቆጣጠር በ2016 ዓ ምህረት ብሔራዊ ምርጫን እንዲያካሂድ ይጠበቅበታል። የ54 ዓመት ዕድሜው ሚስተር ሸርማርኬ ካለፈው ሐምሌ ጀምሮ በአሜሪካ የሶማሊያ አምባሳደር እንዲሆኑ ተልከው የነበረ ሲሆን ቀደም ሲልም በ2009ና በ2010 ዓ ምህረት የሀገሪቱ ጠቅላይ ሚኒስትር ሆነው አገልግለዋል። ፕሬዚደንት ሐሰን ሼህ መሐሙድ ሸርማርኬን ባለፈው ሳምንት የሾሟቸው ቀደም ሲል ስልጣን ላይ ከነበሩት ጠቅላይ ሚኒስትር አብዲ ወሊ ሼህ አህመድ ጋር ገብተውበት የነበረው ለአንድ ወር የዘለቀ የስልጣን ትንቅንቅ በጠቅላይ ሚኒስትሩ መሰናበት ከተጠናቀቀ በኋላ ነበር። የአውሮፓ ፓርላማ የሶማሊያውን ፓርላማ ውሳኔ አሞግሶ በራእይ 2016 የታቀዱ ትልሞችን በመምታት የሶማሊያን ሕዝብና የአጋሮቹን እምነት የሚጎናጸፍ ሁሉን አቀፍና መሰረተ ሰፊ ካቢኔ እንዲመሰርት አሳስቧል። የአንድ የዮርዳኖስ የጦር ጀት በአይሲል ይዞታዎች ላይ ጥቃት እያደረሰ ሳለ ተመቶ ከወደቀ በኋላ አብራሪው አማጽያኑ እጅ ላይ ወደቀ። የዮርዳኖስ ጦር ዛሬ ባወጣው መግለጫ ለአብራሪው ሕይወትና ደህንነት አማጽያኑን በተጠያቂነት እንደሚይዝ አስታውቋል። የኢስላሚክ ስቴት ተዋጊዎች ጄቱን ራቃ ከተማ አቅራቢያ መጥተው መጣላቸውን እንግሊዝ ውስጥ የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን አስታውቋል። ራቃ ከተማ ኢራቅና ሶሪያ ውስጥ ሰፊ መሬት ተቆጣጥሮ የሚገኘው እስላማዊ መንግስት ነኝ የሚለው ቡድን ጠንካራ ይዞታ ነች። የእስላማዊ መንግስት ኃይሎችን ሶሪያ ውስጥ ለመደብደብ በተፈጠረው በአሜሪካ የሚመራ ህብረት ውስጥ ዮርዳኖስ፣ ባህሬይን፣ ሳኡዲ አረቢያና የተባበሩት አረብ ኤሚሬቶች ይሳተፋሉ። ካለፈው መስከረም አንስቶ የጥምረቱ ኃይሎች ወደ 550 የአየር ድብደባዎችን አድርሰዋል። በማዕከላዊቱ የዩናይትድ ስቴትስ ግዛት ሚዙሪ ውስጥ መሳሪያ ታጥቆ የነበረን አንድ ጥቁር ወጣት ፖሊስ ተኩሶ ገደለም። የፖሊሱ ባልደረባ ከሚዙሪ ከተማይቱ ሴንት ሉዊስ ወጣ ብሎ በሚገኘው በርክላይ ቀበሌ ውስጥ በአንድ የነዳጅ ማደያ ላይ መደበኛ ክትትል እያደረገ ሳለ ከሁለት ሰዎች ጋር መጋጨቱን የሴንት ሉዊስ አውራጃ ፖሊስ ቃል አቀባይ ጆን ቤልማር አመልክተዋል። አንደኛው ሽጉጡን በፖሊሱ አባል ላይ ሲያወጣ፣ ፖሊሱ ቀድሞ መተኮሱንና ሁለተኛው ሰው ከስፍራው ወዲያው መሰወሩን ቃል አቀባዩ አክለው ገልጸዋል። We do not uh, believe that there was any shots fired from the suspect. Uh, the suspect was armed with a 9 mm high point. It added a face serial number. The high point አምስት ጥይቶች ሽጉጡ ላንቃ ውስጥ ደግሞ አንድ ጥይት ተቀባብሎ ነበር። ቤልማራ ክለውም ተጠርጣሪው ቀደም ሲልም ሰዎች ላይ ድንገተኛ ጥቃት ማድረስና መደባደብ፣ በመሳሪያ አስፈራርቶ መዝረፍና ሌብነትን የመሳሰሉ ሕገወጥ አድራጎቶች ታሪክ የነበረው ነው ብለዋል። የፖሊሱ መኮንን ሕይወቱን ማትረፍ ይችል የነበረው ተጠርጣሪው ላይ በመተኮስ ብቻ እንደነበረ የበርክሌ ከተማ ከንቲባ ቴዎዶር ሆስኪንስ ለጋዜጠኞች በሰጡት መግለጫ ተናግረዋል። በርካታ የከተማይቱ ነዋሪዎች በተቃውሞ ወጥተው ከፖሊስ ጋር የተጋጩ ሲሆን ሁለት የሚጨሱ ነገሮች ወደ ሰው መካከል ተወርውረው አንደኛው ሲፈነዳ ታይቷል። የተገደለው ጥቁር አንቶኒዮ ማርታን የሚባል የ18 ዓመት ወጣት እንደሆነ በአካባቢው የሚወጡ የመገናኛ ብዙሃን ውጤቶች ዘግበዋል። በርክሌ ቀበሌ ባለፈው ሰሞን መሳሪያ ያልያዘውን የአስራ ስምንት ዓመት ጥቁር ወጣት ማይክል ብራውንን ተኩሶ የገደለው ነጭ ፖሊስ እንዳይከሰስ ቅድሚያ ክስ አጣሪ የሕዝብ ኮሚቴ በመወሰኑ በተነሳ ተቃውሞ ብዙ ትርምስና ሁከት ውስጥ በሰነበተችው እና የተቃውሞ ሞገድ ለመላ ዩናይትድ ስቴትስ ከተረፈው ፈርግሰን ቀበሌ ጋር ጎረቤት ነች። በሌላ በኩል ደግሞ ኒውዮርክ ከተማ ውስጥ ሁለት የፖሊስ ባልደረቦች በአንድ ጥቁር ወጣት ባለፈው ሳምንት ከተገደሉ ወዲህ ከተማይቱ ውስጥ ሰላማዊ ሰልፍ ለጊዜው ያስቆሙትን ከንቲባ ቢል ዴብላሲዮን ውሳኔ በመቃወም በብዙ መቶዎች የሚቆጠሩ ሰዎች ትናንት ምሽት ላይ ሰልፍ አደባባይ ወጥተዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የአውሮፓ ገና ዋዜማ ዛሬ ኢየሱስ ክርስቶስ በተወለደባት ቤተልሔም ማምሻውን መከበር ሲጀምር በፖሊስና በሙዚቃ ባንዶች እንዲሁም በስፍራው በነበሩ ሰዎች መካከል መቆራቆስና ከባድ መገፋፋት መፈጠሩ ተዘግቧል። በስፍራው የነበሩት ላቲኑ የኢየሩሳሌም ፓትርያርክ አቡነ ፋውድቱዋል ከአካባቢው በፖሊስ ታጅበው ዘወር እንዲሉ መደረጉንና ፖሊስ ቆመጥ ሲያነሳ ማምሻውን የወጣ የቪዲዮ ምስል ያሳያል። የፍልስጤ ማስተዳደርም እጅግ በርካታ የክርስትና ምዕመናን ይገባሉ በሚል ለጸጥታ ጥበቃ ተጨማሪ አምስት መቶ ፖሊሶችን ማሰማራቱ ታውቋል። ከዚያው በደረሰን ሌላ ዜና ደግሞ የእስራኤል ፖሊስ በሰፋ የሙስና አድራጎት ውስጥ ተዘፍቀዋል ያላቸውን በርካታ የአሁንና የቀድሞ መንግስት ባለስልጣናትን አስሯል። ተጠርጣሪዎቹ ባለስልጣናት ከተከፈቱባቸው ሶስት ክሶች መካከል ወይም ማጭበርበር እምነት ማጉደል እና በወንጀል የተገኘን ገንዘብ ለማጽዳት መሞከርን የመሳሰሉ ይገኝባቸዋል። ተይዘዋል ከተባሉ ሰላሳ ባለሥልጣናት ፖሊስ የአንዱንም ስም አልጠራም። ሲኒማ አምራች የሆነው ሶኒ ፒክቸርስ ውዝግብ ፈጥሮ የሰነበተውን ዘ ኢንተርቪው ብሎ ያወጣውን ፊልሙን የማቆየት ሐሳቡን ቀይሮ ለሕዝብ እይታ ለማውጣት የደረሰበትን ውሳኔ እንደሚያደንቁ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስታወቁ። ሲኒማው በሰሜን ኮሪያው ፕሬዚደንት ኪም ጆንግ ኡን ላይ የሚሳለቅ የአሜሪካው የስለላ ድርጅት ሲአይኤ ፕሬዚደንቱን ለመግደል ሲዶልት የሚያሳይ አስቂኝ ፊልም ነው። ሪቻርድ ግሪን ያጠናቀረው አጭር ዘገባለት እዝታ በላቸው ታቀርበዋለች። ማንነቱ ያልታወቀ ኃይል የሶኒን ኮምፒውተሮች በሳይበር በማጥቃት ብዙ ተጨማሪ መረጃዎችን እንደሚያወጣ ዛቻ ካሰማ በኋላ ነው ኩባንያው ደ ኢንተርቪው የተባለው ሲኒማው በታቀደለት ቀን እንዳይታይ መወሰኑን ያሳወቀው። በሳይበር ጥቃት ብዙ ሶኒን ለሀፍረት ያጋለጡ የውስጥ የኢሜይል ልውውጦችና የሰራተኛ ሰነዶች ይፋ የወጡ ሲሆን የዩናይትድ ስቴትስ መንግስት ጥቃቱን በማካሄድ የሰሜን ኮሪያን መንግስት ወንጅሏል። ዛሬ ሶኒ ሲኒማውን ያለመልቀቅ ውሳኔውን በመቀልበስ በነገው የገና በዓል በርካታ የሲኒማ ቤቶች እንደሚያሳዩት ገልጿል። የፕሬዝደንት ባራክ ኦባማ አስተዳደር የሰሜን ኮሪያ መንግስት ወሰደ ላለው የሳይበር ጥቃት አጸፋ እንደሚመልስ ዝቶ ነበር። በዚህ ሳምንት የአገሪቱ ኢንተርኔት አገልግሎት ለረጅም ሰዓታት ለመሰናከሉ ግን የውጭ ጉዳይ መስሪያ ቤት ቃል አቀባይ መሪ ሀርፍ ኃላፊነት አልወሰዱም። አላደረግንም ብለውም አላስተባበሉም። የሰሜን ኮሪያ ኢንተርኔት አገልግሎት ይስራ አይስራ እናም ለምን እንደማይሰራ እዚያው የአገሪቱ ሕዝቦች ይነጋገሩበት። ዩናይትድ ስቴትስ ናት ይህን ያደረገችው የሚል ወይም ሌላ ተጓዳኝ ጥያቄ አይመለከተንም። እኔ አስተያየት ስላልሰጠውበት፣ እንዲሁ የራሳችሁን ግምት እንዳትወስዱም አሳስባለሁ ነው ያሉት። ቃል አቀባይዋ ሲጠየቁ ፒዮንግያንግ የኢንተርኔት አገልግሎቷ ለዘጠኝ ሰዓታት ያህል መቋረጡ ላይ የሰጠችው አስተያየት የለም። የሶኒ ኩባንያን ኮምፒውተሮች በሳይበር አላጠቃውም ስትልም አስተባብላለች። የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰት እንገኛለን። መልካም ምሽት እና መልካም የበዓል ዋዜማ እያልን እናስተናግደው አዲሱ አበበና እኔም ሰሎሞን አባተንን። ይህንን የታክሲ ኢንዱስትሪ ሁላችንም ስራችንን ሴቭ ለማድረግ ወይም ለመከላከል ሲባል አንድነታችን አስፈላጊ ነው። በዚያም ላይ ደግሞ ኢትዮጵያኖች በዚህ ደረጃ ላይ ተሰባስበው ይሄን የመሰለ ሰክሰስፉል የሆነ ካምፓኒ ሊሰሩ የሚችላሉ የሚለውም ሁለተኛው ነገር ነው የመሰባሰባችን። አቶ ደግፌ የሰጠኝ ይባላሉ ዩናይትድ ቬንቸርስ ኮንሶርቲየም በሚል ስም ኢትዮጵያውያን የተሰባሰቡበት ስድስት የታክሲ አሽከርካሪዎች ኅብረት ሊቀመንበር ናቸው። ድርጅታቸውን ከማስተዋወቅ ባሻገር ለፈረንጆቹ የገና በዓል ክሪስማስ አከባበር ስላላቸው ልዩ ዝግጅትም ያወጉናል። በኢትዮጵያውያን በአሜሪካ ፕሮግራም ጠብቋቸው። አሁን አብይ ርዕስ ይቀርባል። የቀለም አብዮት ከተነሳም የሚነሳው ከኢህአዴግ ዝርክርክ አሰራር እንጂ በውጭ ኃይሎች ተገፍቶ እንደማይሆን የሰማያዊ ፓርቲ ሊቀመንበር አስታውቀዋል። የታሰሩ የተቃዋሚ ፓርቲ መሪዎችና ጋዜጠኞችም ሽብርተኞችም የመድረክ አመራር አባል ገልጠዋል። ዛሬ በኢትዮጵያ አለ የሚባለው ዲሞክራሲም በኢህአደግ ልክ የተሰፋ ጥብቆ እንጂ ለኢትዮጵያ ሕዝብ የሚሆን አይደለም ሲሉ አጣጥለውታል። የፖለቲካ ተቃዋሚ መሪዎቹ ይህን የተናገሩት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከትናንት በስቲያ በሰጡት ጋዜጣዊ መግለጫ ላነሷቸው ነጥቦች ምላሽ ነው። መለስካቸው አማ ተከታዩን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከትናንት በስቲያ ለውጭ ሀገር ጋዜጠኞች ሰጥተውት በነበረው ጋዜጣዊ መግለጫ ላይ መጪውን አገር አቀፍ ምርጫ አስመልክተው ምርጫ በመጣ ቁጥር የኒዮ ሊበራል ኃይሎች በዚህ ሀገር የቀለም አብዮት ሊቀሰቅሱ ይሞክራሉ ያሉትን ተንተርሰው የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት አባባሉን ችግሩን ወደ ውጭ መግፋት ነው ሲሉ በጠቅላይ ሚኒስትሩ የተነገረውን ተቃውመውታል። በእርሳቸው አመለካከት አብዮት ከተቀሰቀሰ መነሻው ከውስጥ ነው። ችግሩን ወደ ውጭ መግፋት መቼውንም ቢሆን ራስን ነጻ አያደርግም። የቀለም አብዮት የሚባለውም ከተነሳ በግልጽ ነው። እኛ በድፍረት ነው የምንነገር ኢህአዴግ ስለሚያስፈራራ ብለን ለሀገራችን የሚጠቅመውን ከመናገር ወደኋላ የሚሰሙም ከሆነ የኢህአዴግ አመራሮች ከተነሳም እንደዚ አይነት ችግር አብዮት እኮ መነሳት እንግዳ ነገር አይደለም። በየትኛውም ሀገር ተነስቷል። ብዙ አምባገነንም በዛ ምክንያት ተጠራርጎ ሄዷል። ስለዚህ ኢትዮጵያ ውስጥም ከተነሳ የሚነሳው በኢህአድግ ዝርክርክ አሰራርና ኢህአድግ ለትምህርት ቤት የወጡ ወጣቶችን ግንባር ግንባራቸውን በጥይት እያለ በዚህ ሁኔታ ውስጥ የሚመጣን ነገር ፈረንጅ ነው፣ በዚህ ያደረገው የውጭ ሀገር ድርጅት ነው፣ በዛ ነው፣ በዚህ ነው በማለት አይቻልም። አቶ ይልቃል አክለውም ተጨማሪ አብዮት ሊቀሰቅሱ የሚችሉ የውስጥ ምክንያቶች ናቸው ያሏቸውን ዘርዝረው አብዮት ሊነሳ ይችላል ሲሉ ተከራክረዋል። ኢህአዲግ በሙስና እስካገጩ ተነክሯል። ቢሮክራሲው ልክ እንደ ጉልኮስ ያለ ሙስና መንቀሳቀስ አይችልም። በአጠቃላይ በአገሪቷ ውስጥ የኑሮ ውድነቱ፣ ስራ አጥነቱ፣ መንግስት በህዝብ ውስጥ ያለው ሁኔታ ጨርሶ ተሸርሽሮ አልቋል። ይህንን ለመሸፈን ደግሞ የሚጠቀምበት ጠመንጃ ሆኗል። የመድበለ ፓርቲ ፖለቲካ የሚባለው ነገር ተዘግቷል። የተለየ ሀሳብ ያላቸው ሁሉ በየእስር ቤቱ እየተጋዙ ነው። በዚህ ሁኔታ ውስጥ አብዮት ሊነሳ ይችላል ብትለኝ፣ ህዝብ ተስፋ ሲቆርጥ ሊነሳ ይችላል። ምንም ጥያቄ የለው ከተቃዋሚ ፓርቲዎች የአመራር አባላት መካከል ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጋዜጣ መግለጫቸው በሰጧቸው አስተያየቶች ብርቱ ተቃውሞ የሰነዘሩት የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የአመራር አባልና የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ናቸው። በተለይም በአሁኑ ጊዜ የተፈረደባቸውም ሆነ ያልተፈረደባቸው ወህኒ ቤት የታሰሩ የአንዳንድ ተቃዋሚ ፓርቲዎች አመራር አባላትና ሌሎች ጋዜጠኞች ከአሸባሪ ድርጅቶች ግንኙነት ያላቸው ናቸው የሚለው የጠቅላይ ሚኒስትር ኃይለማርያምን አባባል አይቀበሉትም። በእርሳቸው አባባል ይህ ተቃዋሚዎችን ለማዳከም የሚወሰድ እርምጃ ነው። ለኢትዮጵያ መንግስት በክስም ጭምር እየከሰሰ ፍርድ ቤት የሚያቀርባቸው ተቃዋሚውን ለማዳከም እንደሆነ በግልጽ ይታወቃል። እውነተኛ ሽብርተኛ ስንት ቦምብ አፈንድቶ ምን አድርጎ ሲታሰር እያየን ያለ ነው። ሰላማዊ የአንድነት መሪዎች እና አንዱ አለም ጋዜጠኞች እና ውብሸት እና እስክንድር እና ሪዮት የፖለቲካ መሪዎች የእኛም ጭምር እና ኦልባና እና በቀለ ምን ሲያደርጉ የታሰሩት? ስለዚህ ትልቁ ትልቁ ችግር ያደግ እኔ እንዲህ ካልኩ ያምነኛል ነው። ወዳጆቹም እያመኑት አይደለም። የሰማያዊ ፓርቲ ፕሬዚዳንት አቶ ይልቃል ጌትነትም ከዚህ ጋር ይስማማሉ። በአጠቃላይ እኔ እንደው ይሄ ሽብር የሚባለው ማደናገሪያ፣ ሌላውን ነገር ባለ በተጨባጭ ባወራ የኔን የጓደኛዬንና የፓርቲያችን ከፍተኛ አመራር የሆነውን የሸዋሳ ሰፋን ክስ አይቸዋሉ። የሸዋሳ ሰፋ ተከሰሰ የተባለበትን ክስ ሁሉ ሁሉም የተቃዋሚ ፓርቲ መሪዎች የምናደርገው ነው። ከሰዓት ጋር እንነጋገራለን። እሱ ከዋራባቸው ፓልቶኮች ጋር እናወራለን እሱ የተነጋገራቸው ንግግሮች ሁልጊዜ መንግስትን መተቸት እና ዝርክርክ አሰራሮችን መተቸት የተቃዋሚ ፓርቲዎች ስራችን ነው። የእነሱን ስህተት ማሳየት፣ የእኛን አማራጭ ማሳየት፣ ህዝቡን ማስተማር ስራችን ነው። ስለዚህ የሸዋስ የተከሰሰው ሀሳቡን በነጻነት በመግለጹ ብቻ ነው። በኢትዮጵያ ውስጥ አሁን ባለው ሁኔታ ፍትሐዊ ተአማኒና ዴሞክራሲያዊ ምርጫ ማድረግ ይቻላል። የብዝሃ ፓርቲ ፖለቲካና ዴሞክራሲ ለኢትዮጵያ የህሉና ጥያቄ ነው። ስለዚህ ተቃዋሚ ፓርቲዎች ባለው የፖለቲካ ምህዳር ለመንቀሳቀስ ዝግጁ መሆን እንደሚገባቸው የሰጡትን አስተያየትም ዶክተር መረራ ጉዲና ይቃወሙታል። ዋና ጉዳይ እንግዲህ ኢህአደግ በአንድ በኩል በዴሞክራሲ እየማለ ግን ምህዳሩ አለ፣ ምኑ አለ፣ እንትኑ አለ ይላል። ነጻና ፍትሃዊ ምርጫ በየትም አለም መሰረታዊ ጉዳዮች አሉ ከምርጫ አስፈጻሚዎች ገለልተኝነት፣ ከነጻ ፍርድ ቤት መኖር፣ ነጻ ሚዲያ፣ ገለልተኛ ሚዲያ መኖር፣ ከህግ በላይነት መኖር፣ እነዚህ እነዚህ የጨዋታ ሜዳውን እኩል የሚያደርጉ ነገሮች መኖር አለባት። ኢትዮጵያ ውስጥ ግን ኢህአዴግ ዳኛም ሊሆን ተጫዋችም ሊሆን እያለ ነው። ዳኛም ተጫዋች ከወንክ ደግሞ በየትም ዓለም የምትሸነፍበት ምንም ምክንያት የለም። ኢትዮጵያ ውስጥ ያለው እንግዲህ እንዳልኩ በኢህአዴግ ቁመት የተሰፋ የዲሞክራሲ ጥብቆ ነው ያለው። ገዢው ፓርቲ እንደ ማንኛውም ፓርቲ በኢትዮጵያ ህግ የሚገዛ አካል እንደሆነ እና በምርጫ ጊዜ ለምርጫ ዘመቻው የሚያውለውን ገንዘብ የሚያገኘው ከግል ባለሀብቶችና ከአባላቱ መዋጮ ነው ሲሉ ጠቅላይ ሚኒስትሩ በጋዜጣዊ መግለጫቸው ወቅት የተናገሩትንም ዶክተር መረራ ጉድና በሀገራዊ ተረትና ምሳሌ ነበረ እንደማይመስል የተናገሩት በኢትዮጵያ ባህል ግመል ሰርቆ አጎንብሶ ነው የሚባለው። ኢህአዴግ ላለፉት ሃያ ዓመታት በሚያሰለች መንገድ ተከራክረ ለምሳሌ ኤፈርት የሚባለው ሁልጊዜ የትግራይ ህዝብ ነው፣ ከቀድሞ መቼም የትግራይ ህዝብ መሪዎች ነበሩ ከሚባሉ ጋር አብረን እየሰራን አሁን እና ከትግራይ ህዝብ ጋር ምንም ጉኝነት የለው እና ኢህአዴግ የቢዝነስ ኢምፓየር እያንቀሳቀሰ ነው። ኤፈርት የሚባለውን ቁልፍ በሆኑ የሀገሪቱ የንግድ ለምሳሌ ትራንስፖርት፣ ብዙ እንትሮች ውስጥ ገብቶ እየነገደ ነው። ሁለቱም የተቃዋሚ ፓርቲ መሪዎች እንዳሉት መጪውን ምርጫ ዴሞክራሲያዊ ለማድረግ ኳሷ አሁንም በገዢው ፓርቲ ሜዳ ውስጥ ትገኛለች። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዕለቱን አብይ ርዕስ ነበር ከአሜሪካ ድምፅ ራዲዮ ጣቢያ የሰማችሁት። መጽሔቱ ይቀጥላል። ወደ ተከታዩ ርዕስ እንሸጋገር። ባለፈው አርብ በአማራ ብሔራዊ ክልላዊ መንግስት ዋና ከተማ ባህር ዳር ህዝባዊ የተቃውሞ ሰልፍ ተካሂዶ የሰው ህይወት መጥፋቱ ጉዳት መድረሱና የታሰሩ መኖራቸው ተዘግቧል የፌዴራል ፖሊስና እንደዚሁም ወታደሮችም ዛሬም በከተማዋ ጥበቃውን አጠናክረው መቀጠላቸው ይሰማል የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ የኃይል እርምጃ ወስደዋል ሲሉ የፖለቲካ ተቃዋሚዎች መግለጫ አውጥተዋል በአጠቃላይ በከተማዋ ሰፍኖ ቆይቷል የተባለው ውጥረት አሁን ምን ይመስላል? በዕለቱ የተቃውሞ ሰልፍ ላይ ያነጋገርናቸውን አቶ ተበጀ ነጋሽንም ይዘናል። ሰሎሞን ክፍሌ ነው የተከታተለው። በኢትዮጵያ የተቃዋሚ ፓርቲዎች ጥምረት መድረክ፣ አንድነትና ሌሎቹም በሙሉ ባለፈው አርብ በባሕር ዳር ከተማ ሰላማዊ የተቃውሞ ሰልፈኞች ላይ የመንግሥት ኃይሎች ወስደዋል ሲሉ የጠሩትን የኃይል እርምጃ ኮንነዋል። በወቅቱ ለተገደሉ አምስትና ጉዳት ለደረሰባቸው በርካቶች መንግሥት ተጠያቂዎቹን ለፍርድ እንዲያቀርብም ጥሪ አስተላልፈዋል። በጸጥታ ኃይሎቹ የተወሰደው እርምጃ በግልጽ የሚያመለክተው መንግሥት ሥልጣን ላይ ለመቆየት ሲል ማናቸውንም ዐይነት እርምጃ እንደሚወስድ ነው በማለትም አስረድተዋል። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሰኞ ጋዜጣዊ መግለጫቸው ላይ መንግሥታቸው በባሕር ዳር በተቃዋሚ ሰልፈኞችና ፖሊስ ግጭት ወቅት በትክክል ምን እንደተፈጸመ ምርመራ ያካሂዳል ብለዋል። ይህ በእንዲህ እንዳለ በከተማዋ ዛሬም ውጥረት መኖሩ፣ አሁንም ወታደሮች ጥበቃቸውን አጠናክረው እንደሚዘዋወሩ ይገለጻል። አሁን ከመሸ ወደ ባሕር ዳር ደውዬ ከሰኞ ወዲህ ምን አዲስ ነገር አለ ብዬ ጠይቅያለሁ። አቶ ተበጀነጋሽ ነጋሽ ስለ ታሰሩ ጉዳት ስለ ደረሰባቸውና ስለ ሞቱት ሰዎች እንዲህ በማለት ይጀምራሉ። ሩ ሰዎች አሁንም የደረሱበት አልታወቀም። እንደሚባለው አምስተኛ ፖሊስ ጣቢያ፣ አንደኛ ፖሊስ ጣቢያ እዚህ በጣም በርካታ እስረኞች እንዳሉ ከዛ ባሻገር ደግሞ የደረሱበት የማይታወቅ ብዙ ሰዎች መኖራቸው ይወራል ከተማ ውስጥ። ከዛ ባሻገር የተወሰኑ ሰዎች ደግሞ እንደዚሁ ከፍተኛ ጉዳት ደርሶባቸው ቆስለው ሕክምና ውስጥ ሆስፒታል እንዳሉ እና ግን ሌላ ሰው ቤተሰብ የሚሆን ሌላ ሰው ሊጎበኛቸው እንደማይችል እንደዚ እንደዚ አይነት ነገሮች አሉ። የሞቱት ሰዎች ከአሁን ድረስ የታወቀው ስድስት የሚባለው ነው። የግል ጋዜጦችም አምስት ምናምን ብለው ይዘግባሉ። ሆስፒታል ውስጥ ግን በዛን ወቅት የአስከሬን ሳጥን ሲገባ እና ሲወጣ የታየው ስድስት እንደሆነ ነው። ለተቃውሞ ምክንያት ነው የተባለው የመስቀል አደባባይ ጉዳይ በምን ሁኔታ ላይ ነው? አሁን የመስቀል አደባባይ ሁኔታ አጋጣሚ የከተማ አስተዳደሩ ጽህፈት ቤት እዛው መስቀል አደባባይ ጎን ነው እና የከተማ አስተዳደሩ ጽህፈት ቤት አጥር ፋርሷል። የመስቀል አደባባየው ግን እስካሁን ድረስ አልተነካም። በመንግስት በኩልም ያሉ የመንግስት የስራ ኃላፊዎች ህዝቡ ካላመነበት መንግስት ይሄንን ልማት ሊያካሄደው እንደማይችል ህዝቡ ካልተቀበለው ያው ሊቀር እንደሚችል መግለጫ ሰጠው ነበረ። እስካሁን ድረስም ያለው ያው በነበረበት ሁኔታ ነው። በከተማ ወታደራዊ ጥበቃውን በተመለከተ ፖሊስና የፌዴራል ኃይሎች ቀንና ሌሊት እንደሚዘዋወሩ ነግረውን ነበር። አሁንስ? ይዘዋወራሉ። አሁንም እንቅስቃሴ ያደርጋሉ ፓትሮል ያደርጋሉ ከተማ ውስጥ በመኪናም በእግራቸውም በግሩፕ በግሩፕ ነው እንቅስቃሴ ያደርጋሉ ህይወት በመጥፋቱ አለመግባባቱ በሰላማዊ መንገድ አለማብቃቱ ህዝቡን አስኮርፏል ነበር ያሉን ባለፈው የህዝቡን ስሜት መረዳት ይቻላል። ዛሬ አሁንም ሁኔታ እንዳለ ነው። በቃ የህዝቡ ስሜት ሲታይ ያው በኩርፊያ ያለ ይመስላል። በመንግስት በኩልም የሚታየው እንትን መተማመን ያለ አይመስልም እና ለዚህ ነው አሁን ጥበቃውም ተጠናክሮ ያለው። የመተማመን ያለ አይመስልም። ሁኔታውን ስታየው መተማመን ያለበት አይመስልም። አሁን በቅርቡ የደረሰን ዜና ለመንግስት ቅርበት ያለው የሚባለው ፋና የዜና ማሰራጫ ድርጅት አንድ እንግሊዛዊ አገር ጎብኚ ዛሬ ከሰዓት በኋላ ባህር ዳር ከተማ ውስጥ በጥይት ተመትተው ሞተዋል። በግድያው ተጠርጣሪ ግለሰብም በቁጥጥር ስር መዋሉን ዘግቧል። ስለዚህ የሚያውቁት ነገር አለ። በቅርቡ እንደ ነዋሪ ኢንፎርሜሽኑን እኔም ሰምቻለሁ። አጋጣሚ ሆኖ ግን በእኔ አላየሁኝም። ግን ይሄ ነገር ከተማ ውስጥ እየተወራነ የነበረ አጋጣሚ እዛ አካባቢ የነበረ አንድ የሚያውቀኝ ሰው ደውሎ ይህን ኢንፎርሜሽን ነግሮኛል ና ያው ሰውየው ይው በጥይት ተመቷል። ሕይወቱም አልፏል። በዚህ አጋጣሚ ደግሞ የተያዙ ሰዎችም አሉ ነው የሚባለው። የተመታበት ምክንያት አንዳንዱ መሳሪያ ተባርቆበት ነው ይባላል። አንዳንዱ ደግሞ መሳሪያ እንዴት ወደ ሰው ይባረቃል? ትከሻ ላይ ከያዝከው አፈሙዙ ወይ ወደ ላይ ወደ ታች ነው የሚሆነው። ስለዚህ ከተባረቀ ወደ ሰማይ ነው የሚጠቁ ሰው አለብለዛም ወደ መሬት ነው እንጂ ወደ ሰው ተደግኖ እንዴት ነው የሚባረቀው? እንዲህ አይነት ነገር አለ። ሰውየው ሌላ መሽል ሊኖረው ይችላል የሚባል ነገርም አለ እንግዲህ በደንብ አልተጣራም ነገሩ። ግን ትክክል ነው ሆኗል። የት አካባቢ ነው ከተማ ውስጥ ሆነ የተባለው? ጊዮርጊስ ቤተ ክርስቲያን አካባቢ ነው አሁንም የተፈጸመው። እንደገና በድጋሚ አመሰግናለሁ። ለጊዜው ምንም አይደል። ወደ ተከታዩና የመጨረሻ የመጽሔት ርዕስ እናልፋለን። ዓለም አቀፍ የወንጀል ችሎት የተመሠረተው በዓለም ደረጃ የተፈጸሙ አስከፊ ወንጀሎችን ለመዳኘት ነበር። ይሁንና በኬንያዋ ፕሬዚዳንት ኡሁሩ ኬንያታና በሌሎችም ላይ ተከፍቶ የነበረው ጉዳይ መክሸፍ ስለ ፍርድ ቤቱ ስኬትና አስፈላጊነት ጥያቄ እንዲነሳ አድርጓል። የአሜሪካ ድምፅ ራዲዮ ዘጋቢ ሊሳ ብርሃን ከፓሪ የላከችውን ዘገባ አዳነች ፍሳይ ታቀርባለች። ዓለም አቀፍ የወንጀል ችሎት በያዝነው ወር ሄግ በሚገኘው ችሎቱ ቶማስ ሉባንጋ በተባለው የኮንጎ የጦር አበጋዝ ላይ የተመሰረተው ክስ እንዲጸን አድርጓል። ችሎቱ እንደ አውሮፓ አቆጣጠር በ2002 ዓ.ም ከ12 ዓመታት በፊት ማለት ነው ከተመሰረተበት ጊዜ አንስቶ ያጠናቀቃቸው ክሶች ሶስት ብቻ ናቸው። ይሁንና በያዝነው ወር በፕሬዚደንት ኡሁሩ ኬንያታ ላይ ተመስርቶ የነበረው ክስ ተሰርዟል። የዓለም አቀፍ ዋና አቃቢ ሕግ ፋቱ ብንሱዳ የኬንያን ጉዳይ ሲሰርዙ የኬንያ መንግሥት ምስክሮችን አስፈራርቷል፣ ለክሱ ጉዳይ አስፈላጊ የሆኑትን ሰነዶች ከመስጠት ተቆጥበዋል ሲሉ ነቅፈዋል። ይህ ጉዳይ ታዲያ የዓለም አቀፍ የወንጀል ችሎት መኖር ያስፈልጋልን የሚል ጥያቄ እንዲነሳ አድርጓል። በአውሮፓ የውጭ ግንኙነት መማክርት የመብቶች ጉዳይ ባለሙያ የሆኑት አንቶኒ ዶርኪን ያስፈልጋል ይላሉ። አስከፊ ወንጀሎች ሲፈጸሙ በተጠያቂነት መርህ አምናለሁ ዓለም አቀፍ የወንጀል ችሎት ከተሰረዘ ለዓለም አቀፍ ፍትሕ ትልቅ ጉዳት ይሆናል ስለሆነም ችሎቱን ለማቆም የሚደረግ ማንኛውንም አይነት እርምጃ ቢኖር እቃወማለሁ ሆኖም ብዙ ከእሳቸው ጋር የማይስማሙ ሰዎች አሉ የችሎቱ ዓላማ ፍትህ ማስፈጸም ሳይሆን ፖለቲካ ነው ይላሉ በ12 ዓመታት ውስጥ ፍርድ የተሰጠባቸው ወንጀሎች ሁለት ብቻ በመሆናቸው ለችሎቱ እንቅስቃሴ የሚወጣው ገንዘብ እሳቤ ውስጥ ሲገባ አስፈላጊነቱን ተገቢ አያደርገውም በማለት ይከራከራሉ። አንዳንድ የአፍሪቃ መሪዎች ደግሞ እስካሁን ባለው ጊዜ ለፍርድ የቀረቡት አፍሪቃውያን በመሆናቸው ችሎቱ ፍትሐዊነት የለውም ይላሉ። ስቲቭ ላሞኒ የወንጀል ችሎት ጥምረት የተባለ ዓለም አቀፍ ቡድን አንጋፋ አማካሪ ችሎቱ ስላገኘው ስኬት ይዘረዝራሉ። ጉዳያቸው በቅርብ ወራት ውስጥ ወደ ችሎቱ የሚቀርበው የቀድሞ የአይቮሪኮስ ፕሬዚደንት ሎረን ባግቦ ጉዳይን አንስቷል። የወንጀሉ ችሎት ስራ እንዲሳካ ጥረትና ድጋፍ ያስፈልጋል ብለዋል። አፍሪካን በሚመለከት አብዛኛው ጉዳይ የቀረበው ከአፍሪካ ነው። ስለሆነም ማስረጃዎች እስካሉ ድረስ በክሶቹ መግፋት ያስፈልጋል። አንቶኒ ዶወርክን ስለ ኬንያታ ጉዳይ ሲናገሩ ክሱ በጣም ተለጥጦ ነበር ብለዋል። የሚቀርብ ማስረጃ መኖሩን ሳያረጋግጡ በአንድ አፍሪካዊ ርዕሰ ብሔር ላይ ክስ መመስረቱ አመቻ አይሆንም። በማይተባበር መንግሥትና ርዕሰ ብሔር ላይ ክስ መመስረቱ ከባድ ቢሆንም እንኳን ጠንካራ ዓለም አቀፍ ድጋፍ ከሌለ የሚቻል ነገር አይሆንም። ዓለም አቀፉ የወንጀል ችሎት በያዝነው ወር ያፈገፈገው ዓለም አቀፍ ድጋፍ የሌለው ሆኖ ስለተሰማው ነው። ዋናው አቃቤ ሕግ ቤን ሱዳ በዳርፉር ተፈጸሙ በሚባሉት ወንጀሎች ላይ የሚደረገውን ምርመራ ያቆሙት ከተባበሩት መንግስታት ድርጅት የጸጥታ ምክር ቤት ድጋፍ ባለማግኘታቸው እንደሆነ ለዓለም አቀፉ አካል ተናግረዋል። ለምሳሌ የጸጥታው ምክር ቤት አባል የሆነችው ቻይና ብዙውን ጊዜ ሱዳንን ስለምትደግፍ ሙሉ የጸጥታው ምክር ቤት ድጋፍ ማግኘቱ ቀላል አይሆንም። ችሎቱ በመሰረተባቸው የፍጅትና ሌሎች ወንጀሎች ምክንያት የእስራት ማዘዣ የወጣባቸው የሱዳኑ ፕሬዝደንት ዑመር አልበሽር ድል ማግኘታቸውን ገልጸዋል። የአይሲሲ ጥምረት አማካሪ ስቲቭ ላመኒ አስተያየታቸውን ይገልጻሉ። የተባበሩ መንግስታት ድርጅት የጸጥታው ምክር ቤት ራሱ ቁርጠኝነት ያለው አይመስልም። ለምሳሌ የሱዳን መንግሥት ራሱ ፕሬዚደንት ዑመር አልበሺርን በማሰረገድ ባልተባበረበት ወቅት የጸጥታው ምክር ቤት የወሰደው እርምጃ የለም። የምክር ቤቱ አባል አገሮች በወጣው ውሳኔ የማይታሰሩ ከሆነ የጸጥታው ምክር ቤት ተጨባጭ እርምጃ መውሰድ ይኖርበታል። ዓለም አቀፉ የወንጀል ችሎት በአሁኑ ወቅት ከአፍሪቃ ወጣ ብሎም እየሄደ ነው። አሁን ምርመራ የሚያካሄድባቸው ጉዳዮች ኮሎምቢያን፣ ጆርጂያን፣ ሆንዱራስን፣ ኢራቅንና ኡክራይንን የሚመለከቱ ናቸው። አፍጋኒስታንን የሚመለከት ደግሞ የዩናይትድ ስቴትስ ወታደራዊ ኃይል ፈጸመ ስለሚባለው ሰቆቃ እያጠኑ መሆናቸውን ቤንሱዳ ገልጸዋል። የአፍጋኒስታን ጉዳይ በዓለም አቀፉ የወንጀል ችሎት አይሲሲ ባለው መሠረታዊ ነገር ላይ እንደሚያሰምር ተንታኙ ድወርኪን አውስተዋል። ችሎቱ ዩናይትድ ስቴትስን በመሳሰሉት ሀያላን ሀገሮች ላይ የሚያካሂደው ክትትል ከፖለቲካ አንጻር ከባድ ስለሚሆንበት ብዙም ውጤት ላያገኝ ይችላል። ከሀያላን ጋር ጠብ ውስጥ መግባት ይኖርበታልና። ከዚህ አንጻር የዓለም አቀፉ ችሎት ፍትሕ በደካማ ሀገሮች ላይ ብቻ ያነጣጠረ ሆኖ መታየቱ አያዋጣውም። መፍትሄው ታዲያ ችሎቱን ማፍረስ ሳይሆን ስራውን በሚገባ ለማስፈጸም የሚቻልበት ጉልበትና ብቃት እንዲኖረው አድርጎ ማጠናከር እንደሆነ የመብቶቹ ጉዳይ ባለሙያ አንቶኒ ዶርኪን አስገንዝበዋል። ሊያስፈጽመው የሚችለውንና የማይችለውን ነገር ለይቶ ማወቅ እንደሚያስፈልግም መክረዋል። አድማጮቻችን፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። መጽሔቱን የዓለም ዜና በሙሉ አገባደናል። ወደ እናንተ አስተያየት እንሄዳለን። በድጋሚ ግን መልካም የገና ዋዜማ ሰለሞን። ሜሪ ክሪስማስ ላንተም። ሜሪ ክሪስማስ ላንተም እንደዚሁ። እንደውም ፕሬዚደንቱ ሜሪ ክሪስማስ እያሉ ነው መሰለኝ። ፕሬዚደንቱ እያስተላለፉ ነው ለቀድሞ የራሳቸው አቻዎች በነገራችን ላይ ቡሽ ትልቁ ዛሬ ሆስፒታል ገብተዋል ሂውስተን ውስጥ መጠነኛ የሆነ የመተንፈሻ አካላት መታወቅ አጋጥሟቸዋል በሚል ግን ሁኔታቸው በተረጋጋ ሁኔታ ላይ እንዳለም እየተናገሩ ነው ዘገባዎች እየተናገሩ ነው። ፕሬዚደንቱም ከዚሁ ጋር አያይዘው ሜሪ ክሪስማስ ብለዋል። ካም እግዚአብሔር ይማራቸው ለሳቸው ሜሪ ክሪስማስ አድማጮች ወደ እናንተ አስተያየት እንሄድ እስቲ አሁን ወይስ አሜሪካን እንደማላችሁ ልበንና መጀመሪያ አንድ ነገር አስተላልፋችሁ ነበር ስለ ኢትዮጵያን ሀሊኮፍተር ወደ ኤርትራ መሄድ። በጣም ጥሩ ነው የሰራችሁት፣ አረጋግጣችሁ በትክክለኛ ታታዘና ብሎ ማነጋገራችሁ እና ማስተላልፋችሁ በጣም ደስ ያለ ነገር ነው። ከሌላ ሬዲዮ ስቴሽን ግን አዳምጬ በአስቸኳይ ሳያረጋግጡ ሁለት ሀሊኮፍተሮች ብለው በነጋታው ግን ብሶ ነው ያፈረው ሁለት ሀሊኮፍተር ተብሎ፣ በእናንተ ግን አንድ እንደሆነ ነው የሰማ ነው። አሁንም ቢሆን እናንተንም አያስጠይቃችሁም አረጋግጣችሁ ስላወራችሁ እናንተን አያሳፍርም። ከኢትዮጵያ መንግስት ጠይቃችሁ ነበር መልስ አላገኛችሁም። በጣም ጥሩ ነው የሚገባውን አጣርታችሁ መልሳችኋል። ወቀሳም የለባችሁ ግን ለእህዱ ሰዎች ግን በጣም ያሳዝናሉ። የኢትዮጵያ ንብረት ይዞ ወደ ኤርትራ መሄዱ ለእነሱ ነው እንጂ ፍረሱ የኢትዮጵያ መንግስት ነገሮች ይገዛዋል። ቆርቆሮ ነገር ይገዛል ችግር ያለው አመሰግናለሁ። የሁል ጊዜ አዳመጫችሁ ነኝ። እግዚአብሔር ጥልኝ። ሰላም ፔሮች የምደውለው ከዩናይትድ ስቴትስ ነው። ትህትና ባላለሁ ይኸውም፣ ባለፈው አርብ ላይ በባህር ዳር ላይ ስለተፈጸመው ያለ መግባባት ግራ ተጋብቻለው። የኢትዮጵያ ቴሌቪዥን ተቃውሞ የሀይማኖቱን ተከታይ የማይወክል ነው ብሎ አስተላልፏል። ግን በዘገባችን እንደተረዳሁት አንዱ ወገናችን ዲያቆን ነው። ስለዚህ እሱ የሃይማኖት ተከታይ ብቻ ሳይሆን በበላይነት ስርአቱን ከሚያካሄዱት ካህናት ክፍል ውስጥ ነው ማለት ነው። ስለዚህ በኢትዮጵያ ቴሌቪዥን የተላለፈው መልእክት ከእውነት የራቀ ነው ማለት ነው። ያለፈውን ወንድማችን እንደም እግዚአብሔር በጸባውት ይቀበለውና እኔ ግን እንደ ተረዳሁት መንግስት ቤተ ክርስቲያንን አባቶችን፣ ህዝቡን ሁሉ እንቋል ልማትን የሚጠላ የለም። ግን አንድም ቦታ ለልማት ሊጠቀምበት ቢፈልግ ሌላ ስፍራ አዘጋጅቶ ጥቅሙን አስረድቶ ነው መሆን ያለበት ህዝቡ። ስለዚህ ልማት ቀድሞ ግንዛቤ ቢኖረው ኖሮ ይህ ሁሉ ቁጣ ባልመጣ ነበር። አመሰግናለሁ፣ አመሰግናለሁ ሪዎች እንዴነት ትናንትና ጠቅላይ ሚኒስትራችን በሰጡት መግለጫ ማንም ሰው በሃይማኖቱ ቢመጡበት ማንም ሰው መካርም መቀስቃሽም አይፈ አንፈልግ። እኔ የባህር ዳር ሰው ነኝ። ሲወጥ ሲወርድ የኖረ የታወቅ የሚከበርበት ነው። ያንን የሃይማኖቱ ጉዳይ ህዝብ ሲነሳ እንዲተባበር አንፈልግም። በሀይማኖታችን ሲመጡብን እንዲህ መሆናችንን እንዲያውቁት ይገባል። እንሞታለን እንጂ ሀይማኖታችንን እንዲነኩብና አንፈልግም ሰማን ሰማን ሰማን። ህዝቡ ገንፍሎ ነው የወጣው እንጂ ማንም መክረቱ አይደል። ጫውና በርበሪ አጣጠመን የምንበላ ሰዎች ማንም መከራ አንሻም፣ ይወቁት። የእግዚአብሔርን አገልጋይ ዲያቆንን ያክል በአደባባይ መግደል ማለት ጭካኔ ነው። አስተያየት የላካችሁልን ሁሉ እናመሰግናለን። ሌሎቻችሁም በተዘዋዋሪው ስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ላኩልን አስተያየቶቻችሁን በተቀረጸው መመሪያ መሰረት ነው የምታኖሩልን። በኢሜይል መጠቀም ለምትመርጡ ወይም ለሚቀናችው ደግሞ አድራሻችን ኤች ኦ አር ኤን አት ቪ ኦ ኤ ኒውስ ዶት ኮም ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዝግጅቱን በ25ና 30 ሜትር ባንድ እስከ አራት ሰዓት ይቀጥላል። ለምሽቱ አራት ሰዓት ሃያ አምስት ጉዳይ ሊሆን ነው። አሁን አዲስ አበባ ላይ እንግዲህ ሃያ አምስት ደቂቃ ይቀረናል ዝግጅታችን ሊጠናቀቅ። ወደ ሁለተኛው አጋማሽ መደበኛ ዝግጅቶች እንለፍ። ኢትዮጵያውያን በአሜሪካ ኢትዮጵያውያን በአሜሪካ አዲሱ የኢትዮጵያውያን በአሜሪካም ዝግጅት ባለቤት አንተ ሆነህ ቀደም ሲል በቅምሻ መልክ ነካርገህልናል። ምን ይሆን ዝርዝራዝርራርነው? እሺ ሰሎሞን፣ ቅድም እንደተገለጸው ኢትዮጵያውያን በአሜሪካ ሲኖሩ እንደ አሜሪካውያን የሚኖሩባቸው የሚሆኑባቸው ብዙ አስገዳጅ ሁኔታዎች አሉ። ሁሌም የሚባል አነጋገር አለ አይደለም? ሮም ስትኖር ይባላል እንደ ሮማውያን ኖሩ። ስራ ባለመኖሩና ብዙዎቹም ደግሞ እረፍት ላይ ስለሆኑ በዓሉ እውነትም በዓል ይሆናል ይመስላልም የበዓል ሽታ የሚኖረዋል። ኢትዮጵያውያኑ ገናን የሚያከብሩት ግን በአብዛኛው እንደምታውቀው ጄንዋሪ ሰቨን ነው እዚህ ሀገር ደግሞ የስራ ቀን ነው። ብዙዎቹ እለቱን እንደ በዓል ለማክበር ስሜቱ ይሄ ሙድ የሚባሉው አይመጣም። ለኢትዮጵያውያንና ያኛውን በዓል ለሚያክብሩ ወደ ዝግጅት የልግባ ና ወደ ስድስት የሚሆኑ ኢትዮጵያውያን የታክሲ አሽከርካሪዎች የፊታችን ቅዳሜ አንድ ትልቅ የክርስማስ ወይም የገና ፓርቲ ያላቸው ነገን ሁሉም በየቤቱ ውሎ ቅዳሜ በአንድ ትልቅ አዳራሽ ተገናኝተው ተሰብስበው ይደሰታሉ ይበላሉ ይጠጣሉ በዓል ያከብራሉ ከዚህ ሌላም ደግሞ አንድ ትልቅ ቁም ነገር አለ ብለውኛል በአገር ቤት ያሉትን በዚህም የሚገኙት ነዳያንን ቤት የለሾችን ችግረኞችን የሚያስቡበት ሁኔታም አለ በምን መልክ ነው ብዬ ጠይቅ ያለው እንግዳዬ ናቸው የሚነግሩኝ ወሬ አበዛሁ እንዴ? የለም ነገሩ የሚጥም ነገር ሳይሆን አይቀርም። የገና የክሪስማስም ነገር ስለሆነ ለማንኛውም ሰዓትህ እንዳያልቅብህ ብቻ እየተጠነቀቅ ጥያቄን የጀመርኩት እነማን ናችሁ እናንተ ኬት የተሰበሰባችሁ በሚል ነው። ግን ለጥምቀት ያልሆነ ቀሚስ ይባላልና ለዛሬ ያልሆነ የክሪስማስ ዜማ ለመቼ ሊሆን ነውና፣ ባይሆን ያንተን ወደኋላ እናቆያለን። ለዚህ ፕሮግራም አድማጮች፣ ለዝግጅቱ ባለቤቶች ለሆኑ አንድ የገና ሙዚቃ ብጋብዝ ትፈቅድልኛለህ እንዴታ? Bells ring. Are you listening? In the lane, snow is glistening. A beautiful sight. We're happy tonight. We're walking in a winter wonderland. Gone away is the bluebird. Here to stay is a new bird who sings a love song as we go along. We're ክርስማስ ሶንግ ይባላል። ስቴቨን ኬሎግ ነው ያቀነቀነልን፣ ወይም ተጫወተልን። አመሰግናለሁ። እንግዳዬ አቶ ደግፌ ሰጠኝ ይባላሉ። የስብስቡ ሊቀመንበር ናቸው። እሺ አቶ ደግፌ፣ በቅድሚያ ስለ ጊዜው አመሰግናለሁ። እነማን ናችሁ? ቀደም ሲልም ጠቅሻለሁ፣ በዚህ በዓል ላይ የምትሳተፉት ኢትዮጵያውያን እንዴትና ኬትስ ተሰባሰባችሁ? ስማችን እንግዲህ ዩናይትድ ቬንቸርስ ኮንሶርቲየም ነው የሚባለው። በዚሁ በታክሲ ቢዝነስ ውስጥ አንዳንድ ችግሮች በመምጣታቸው በጋራ አንድ ላይ ሆኖ የጋራ ቤት ለመመስረት በተደረገው ወደ ስድስት የምንሆን የታክሲ ካምፓኒዎች በአንድነት መርጃ አድርገን ያቋቋምነው ካምፓኒ ነው። መቼ ነው የተቋቋመው? ይቅርታ በ208 ዛሬ አንድ ስድስት ዓመት ግድም ሰባት ዓመት ሊሆናችሁ ነው። የዚህ ቅዳሜ የገናን በዓል አስመልክታችሁ የምታደርጉት ስብስብ ወይም ፓርቲ የመጀመሪያው ነው? ቆይቷል። በአንድ ወቅት ከዛሬ ስድስት ዓመት ሰባት ዓመት በፊት ባለሳሳት አንድ ሌላ አድርገን ነበር። በመሀሉ አልነበረንም። አሁን ግን ይሄኛው ኦልሞስት የመጀመሪያው ነው ማለት ይቻላል። ምንድን ነው የቅዳሜ ዝግጅታችሁ? ቅዳሜ እንግዲህ ትልቅ በዓል አለ። ይበላል፣ ይጠጣል፣ ይጨፈራል፣ ትሰበሰባላችሁ፣ ትገናኛላችሁ። ምንድን ነው ዝግጅቱ እዛ ላይ የሚቀርበው ዋናው ዝግጅት ምንድን ነው? ይሄ ካምፓኒያችን እንግዲህ ባለፉት ስምንት ዓመታት በጣም ብዙ ፕሮግረስ እያሳየ እየመጣ ነው ያለው በተሻለ መንገድ ናይ ላይ ንለው እድገታችንም በጣም በተፋጠነ ደረጃ ላይ ነው ያለ ነው። ኦልሞስት ዕዳ ውስጥ ከነበርንበት አሁን አትራፊ ሆነን ወደ አንድ ነጥብ ሁለት ሚሊዮን ብር ያተረፈ ካምፓኒ ነው እና በዚህም ምክንያት እያንዳንዳችን አባላቶቻችን በዚህ አጋጣሚ ተሰባስበን የወደፊቱን የካምፓኒያችን እድገትና አንዳንድ ስራዎችንም ለመቀየስ እጅግ ለመተዋወቅና የሰክሰሳችንንም በዚሁ ስኬታችሁን ማለት ነው። ስድስት የታክሲ ኩባንያዎች ነን ብለውኛል። ኢትዮጵያኖች ናችሁ? የሀገሪያውም ሰዎች አሉ። የሌላ ሰው ሀገር የሌላ ሰው የለም። እኛ ስንት ኢትዮጵያን ትሆናላችሁ? ወደ አምስት መቶ ስልሳ እንሆናለን። ብዙ ናችሁ እና ቅዳሜ እነዚህ አምስት መቶ ስልሳዎቹ ከነ ቤተሰብ ነው የሚመጡት። ራሳቸው ናቸው የሚመጡት በዚህኛው ስብስብ በአሁኑትን የሚመጡት። ወደ ሼር ሆልደርስ ሁለት ግሩፕ ሁለት ካተጎሪ ያለን እዚህ ጋር ፍሊት ሜምበር እና ሼር ሆልደርስ የሚባሉ አሉ። ወደ ሁለት መቶ ስልሳ የሚጠጉት የሼርሆልደርስ ናቸው። እነዚህ ሼርሆልደርስ ሆልደርስ ማለት የካምፓኒው ባለቤቶች ናቸው። እና እነዚህ ሁለት መቶ ስልሳዎቹ ከነ ቤተሰቦቻቸው ነው የሚመጡት። የተጋበዙ እንግዶችም አሉ። ከተለያየ የመኪና ኩባንያ ወይም ካር ዲለርስ ውስጥ የሚሰሩ ተብሏል። እና እነማ እነማ ተጋብዘዋል? ከኛ ጋር ቢዝነስ የሚሰሩ በተለያዩ እንትኖ ቬንደሮቻችን አሉ። ለምሳሌ የዳርካርስ ቶዮታ፣ ቢልፌች ቶዮታን ከሌላም ካምፓኒዎቻችን በዚህ ከተማ ውስጥ የሚገኙ ሌሎችም የታክሲ ካብ ካምፓኒዎች፣ የኢንሹራንስ ካምፓኒዎች ክራውን የሚባል አለ አማልጋሜትድ እነዚህን የመሳሰሉ ከእኛ ጋር ቢዝነስ የሚሰሩ ሁሉም ሰዎች ሁሉም ግሩፖች ተጠርተዋል። ይሄን ያህል ሰው ስታሰባስቡ ና ድግስ ስትደግሱ፣ መቼም ወጫችሁ ቀላል አይደለም። ወጫችሁን ከኩባንያው ነው የምታወጡት ወይስ በነፍስ ወከፍ ከየኪስ ነው? እኛ ከኩባንያው ነው የምናወጣው። እንዲያው አንድ ጥያቄ ላንሳ። ብዙ ሰው ሊጠይቅ ወይም በአእምሮ ሊመጣ ይችላል። እናንተ በሙሉ ኢትዮጵያውያን ነን ብለውኛል። ኢትዮጵያውያን ደግሞ በውጭ ሲኖሩ የሀገራቸው አምባሳደሮችም ናቸው። የሀገራቸውን ባህል ማስተዋወቅ ተገቢ ነው ይባላል እና ይሄ ገና የኢትዮጵያ በዓል አይደለም ነገ የአውሮፓውያን ነው። ነገር ግን ውጭ ብንኖርም እንደ ውጭ እንደ ሰው መሆን ያስፈልጋል። ግን የኢትዮጵያን ገና ሲመጣ እንደ ኢትዮጵያዊነታችሁ ብታደርጉ ከጊዜ በኋላ ይለመዳል። አሁን በዓሉ ነገ ነው። እናንተ ቅዳሜ ነው የምታከብሩት። እንግዲህ ስራ የለም። ልክ እንደዛው የኢትዮጵያ ገና ስራ ቀን ሊውል ይችላል። እሁድ፣ ቅዳሜ ጠብቃችሁ የኢትዮጵያ ገና ነው ብላችሁ ብታስተዋውቁ የዚህ ሀገር ነዋሪዎችም የሀገራችሁን ባህል ያውቃሉ፣ እናንተም አምባሳደርነታችሁን ተወጣችሁ ይባላል። እና እንደው ለመሆኑ ይሄን ነገር አስባችሁ ታውቃላችሁ? ይሄ ነገር በደንብ ታስቦበታል። ይሄ እንግዲህ የዚህ ካምፓኒ በቦርድ ኦፍ ዳይሬክተርስ ነው የሚመራው። አምስት የቦርድ ኦፍ ዳይሬክተርስ አሉት፣ ሜምበሮች አሉት። እና እኛ ይሄን ነገር ያመጣንበት ዋናው ምክንያት ይር ኢንድ ሲዝናል እንትን ግሪቲንግስ በሚል ደረጃ ነው። የአመቱ ሲያልቅ የምታደርጉት ምንድነው የሚያሰራል ነገር ይሄ የእምነት ጉዳይ ሆኖ በእምነት ደረጃ ላይ እንዳይሆን ብዙም ከሁሉም እንትን እምነቶች የተውጣጡ ናቸው ያሉን ሜምበሮች። እና ስትሪክትሊ ገና የሚለውን ነገር ላለማለት ትንሽ ለእኛ ይከብደናል። በዚህም ምክንያት የአመቱ መጨረሻ ወይም ሲዝን ግሪት እንትን አኗል ሲዝን ግሪቲንግስ በሚል ደረጃ ነው ያደረግነው። ለነገሩ የኢትዮጵያ ገናም ያመቱ መጀመሪያ ጃንዋሪ ሰቨን ነው ብዙ ጊዜ ሰባት ነው የሚውለው እና ያንንም ስም መስጠት ይቻላል። ያው ይሄም የነገም ገና ነው ያም ገና ነው። ግን እንደው ይሄን ለእናንተ ተዋለው ብቻ በሰዎች አእምሮ ሊመጣ የሚችል ጥያቄ ስለሆነ ኢትዮጵያውያን ስለሆናችሁ ለዚህ ነው ጥያቄውን ያነሳውት። በመጨረሻ እንደው ስለ ጊዜው አመሰግናለሁ አቶ ደግፌ። መልካም በዓል። የቅዳሜው በዓል ዝግጅት የተሳካ እንደሚሆን ተስፋ አረጋለሁ። መጨረሻ ግን ሌላ እንደ ኢትዮጵያዊ ለኢትዮጵያውያን ኢትዮጵያ ውስጥም ይሁን እዚህም ሀገር ይሁን ለተቸገሩ ቤት የለሾች የመሳሰለዋለና እንዲህ አይነቱ ስብስብ ምንም ቢሆን ወገኑን ማሰብ አለ። እዚህ ሀገር ያሉ የአገሩም ሰዎች ሆኑ ቤት የለሾች አሉ፣ በረንዳ ዳሪዎች አሉ። የመሳሰለ ምን ምን ያደርጋችኋል? ከዚህ ቀደም እናንተ እንደ በጎ አይነት እንደ በጎ ተግባር አይነት ጥሩ ጥያቄ ነው እና ይሄንንም ነገር እኛ ካገኘነው ትሩፋት ለእነዚህ አይነት ነገሮች አንዳንድ ነገር ማድረግም እንደሚገባን በማሰብ እንዳውም አሁን በተለይ ማስታወቂያ መልክ ለዚህ ስለሚገኙ ማናቸውም ኢትዮጵያዊ ለሆኑ የበጎ አድራጎት ድርጅቶች እርዳታ ለመስጠት ማስታወቂያ አውጥተናል። ኢትዮጵያም ያሉ የሚወዳደሩም እንደዚህ አይነት አሉ። በተለይ አሁን ህጻናትን የሚረዱ ጥሩ ነው። አዛውንትን የሚረዱ ለምሳሌ ጤናን በተመለከተ አንዳንድ የካተራክትንትን የአይን ጥሩ ነው ያው ሰርቪስ የሚሰጣቸው እነዚህን ለመሳሰሉ እርዳታ ለመስጠት ዝግጁ ነን። በተለይ ለአንደኛው የእርዳታ ድርጅት እርዳታው እንዲሰጥም ተወስኗል እና በቅርብ ቀን ለእነሱ ይላክላቸዋል። በጣም በጣም ጥሩ ነው። ለምን ሀይል ጉልበት አላችሁ እየገምታለሁ። ጥሩ ስራ ላይ ነው ያላችሁ። ስብስቡን በርካታ ነው እና ይሄ በጣም ተገቢ ነው። ኢትዮጵያውያንም በእውነት በአክብሮትና በትልቅ ተስፋ ይጠብቋቸዋል ማለት ነው። እንኳን አደረሰዎት መልካም በዓል። እግዚአብሔር ይስጥልኝ መልካም አመት በዓል ደርሶም ለድሉ አመሰግናለሁ እግዚአብሔር። ክቡራትና ክቡራን አድማጮች ወደ ሁለተኛው አጋማሽ፣ ሁለተኛው ቅንብር ልናልፍ ነው። እንግዲህ አዲሱ ነገም ሰሞኑንም ዝርዝር ያሉ ዘገባዎችን ይዘልን ትመጣለህ ብለን እናስባለን። ከዚህ ስብስብ እንግዲህ ቅዳሜ ፓርቲው ላይ ተጋበዙኝ፣ ምን እንደሚመስል ስብስቡ እውነት የተባለው ሰው ተሰብስቦ ለችግረኞችም እርዳታ አድርገው ከሆነ ይዤ እመጣለሁ። ጥያቄ ይህን የእነሱ ፓርላማውኑ ሳያጸድቀው የቀረ ይመስለኛል። እናመሰግናለን ለዘገባው ለማንኛውም ክቡራትና ክቡራን አድማጮች የአመቱ መጨረሻ ግምገማ ዘገባዎች ሰሞኑን ዓለምን እየዳሰሱ ይቀጥላሉ። በአሜሪካ ድምፅ ራዲዮ ጣቢያ ነገ ምሽትም የሚኖረን የገና ምሽት ዝግጅት ነው። ተከታተሉን። ከመሰል የአመት መጨረሻ ግምገማ ዘገባዎች መካከል አሁን ለምሽቱ ወደ አንዱ እንለፍ። የፕሬዚደንት ባራክ ኦባማ ትሩፋት ወይም ሌጋሲ በጣም ትልልቅ የሚባሉ የውጭ ፖሊሲ ችግሮች የባራክ ኦባማ ፕሬዚዳንታዊ አመራር ላይ የተደቀኑበት ዓመት ነው። የሩሲያ ዩክሬን መውረር፣ ራሱን እስላማዊ መንግሥት ብሎ የሚጠራው ነውጠኛ ቡድን መነሳት፣ ገና ካልተረጋጋችው አፍጋኒስታን ክፊል የዩናይትድ ስቴትስ ወታደሮች መውጣት፣ በምዕራብ አፍሪካ የኢቦላ ተላላፊ፣ እንዲሁም ለብዙዎች አስደንጋጭ ሆኖ ከኩባ ጋር ግንኙነቶችን የመፍጠር ውሳኔያቸው ከብዙዎቹ ጥቂቶቹ ናቸው። የዋይት ሀውስ ዘጋቢያችን ሉዊስ ራሚሬስ ግልጽ ያልሆነ እርስ በርሱ የሚጋጭ ወይም ውስብስብ እየተባለ በተቻዎች የሚገለጠውን የፕሬዚዳንት ኦባማ የ2014 የውጭ ፖሊሲ በአመራራቸው ላይ የሚተወውን አንድምታ መለስ ብሎ ይመለከታል። ትዝታ በላቸው ነች የምታቀርበው። ሩሲያ በዩክሬን ቁጥጥር ስር የነበረችውን የክሬሚን ሰላጤ መውረሯ ለኦባማ አስተዳደር የመጀመሪያው የ2014 አስደንጋጭ ክስተት ነበር። የዋይት ሀውስ ቤተ መንግስት ለሩሲያ ጠንካራ ማስጠንቀቂያ አስተላለፈ፣ እቀባም አደረገ። ሆኖም ከስትራቴጂያዊ ጥቅም ይልቅ የግል መርህን በማስቀደም የዩናይትድ ስቴትስ ወታደሮች በጉዳዩ ጣልቃ እንዲገቡ ፕሬዚደንት ኦባማ ፈቃደኝነትን አላሳዩም። በአመቱ አጋማሽ ላይ በኢራቅና ሱሪያ ግጭቶች እንደሚነድ እሳት ሲንቀለቀሉ የፕሬዝደንት ኦባማን የውጭ ፖሊሲ እንደ ደካማ ከሚገልጹ ተቺዎች ነቀፋ መንጎድ ጀመረ። ብዙውን ጊዜ የውጭ ፖሊሲያችን ላይ የሚሰነዘረው ትችት ወታደራዊ ኃይልን ለምን አልተጠቀምንም የሚል ነው። እኔ ደግሞ ለእነርሱ ያለኝ ጥያቄ ከአስር ዓመታት በላይ በከባድ ጦርነቶች ተዘፍቀን የወታደሮቻችንን ሕይወት ከሰዋንና በብዙ ቢሊዮኖች የሚገመት ገንዘብ ከከሰከስን በኋላ ለምንድን ነው ለወታደራዊ ጣልቃ ገብነት የምንጓጓው? እነዚህ ተቺዎችስ በዚህ ይገኛል ብለው የሚያስቡት ትርፍ ምንድን ነው? ራሱን እስላማዊ መንግሥት ብሎ የሚጠራው ነውጠኛ ቡድን በሶሪያ ድል እየተቀዳጀ ሲሄድ በነሐሴ ወር ፕሬዝደንቱ ላይ የሚሰነዘረው ሂስ እየሰላና እየገዘፈ ሄደ። ፕሬዝደንቱ ግን ነውጠኛውን ቡድን አስመልክቶ ምን እንደሚያደርጉ ገና እያቀዱ መሆኑን ተናገሩ። አሁንም ስትራቴጂ የለንም። ከአንድ ሳምንት በኋላ ፕሬዝደንት ኦባማ ተቺዎች ከፈሪ ያነሰ ያሉት እቅድ አወጡ። እነዚህም በመቶዎች የሚቆጠሩ ወታደሮች ወደ ኢራቅ እንዲመለሱ ማድረግ፣ በሶሪያ ላይ የፈንጂ ጥቃት ማስፋፋት ፈራ ተባ እያሉም ቢሆን ለማሸነፍ አያሌ ዓመታት የሚፈጅ ጦርነት ውስጥ አሜሪካን መልሶ ማስገባት ሲሉ እራሳቸው የገለጿቸውን ያካትታል። ጦርነት ውስጥ ፈጥኖ ለመግባት ማቅማማታቸው ነው፣ አንዳንድ ጊዜ ከጸጥታ ኃይሎቻቸው ጋር ሆድና ጀርባ የሚያደርጋቸው ይላሉ የፖለቲካ ገምጋሚ ማይክል ሩብን። Between a president whose own political convictions lead him to want to avoid putting ground troops in, versus American <like> <groans> the American would tend to just but only the last half. The reason for that is because president, na president to the last hour, would tend to just last as well. Lagino, but milu would tend the ball of much more quickly. Allow, most Rasun Islamay Mangiste milo boden Iraqust met ane njambi hun dula ሆኖም እስከዚህ ዓመት ፍጻሜ የጋረጠው ስጋት እንዳለ ነው። በሶሪያና በዩክሬን ያለው ቀውስ አሁንም አልተፈታም። ፕሬዝደንት ኦባማ መጀመሪያ ወደ ስልጣን እንደመጡ ከሩሲያ ጋር ያለውን ግንኙነት ማሻሻል ሲሆን፣ አሁን ከቀዝቃዛው የዓለም ጦርነት ወዲህ የመጨረሻው ብልሹ ሆኗል ተብሏል። በአንድ ወቅት የፕሬዝደንት ኦባማ የውጭ ፖሊሲ የማዕዘን ድንጋይ የነበረው የዩናይትድ ስቴትስ ወታደሮችን ስምሪት እንደገና ማመዛዘን እንዲሁም በኤስያ ፓሲፊክ እየገነነችና የአልጠየቅም ባህሪዋ እየጎላ የመጣው ቻይናን በአይነ ቁራኛ መከታተል ነበር። ሆኖም የፖለቲካ ገምጋሚው ሮበርት ዴይሊ ይህ የፖሊሲ አቅጣጫ የራሱ ችግር ነበረው ይላሉ። የአሜሪካ ወታደሮችን ስምሪት እንደገና የማመዛዘን ዓላማ ካወሳን ወዲህ በእስያ ፓሲፊክ፣ በግብፅ፣ በሊቢያ፣ በዩክራይን፣ በሶሪያ በተነሱ ግጭቶች ዓላማው ተደናቅፏል። እስላማዊ ግንባር፣ ኢቦላ ተከታትለው ተከሰቱ። ከናካቴውም የወታደሮችን ስምሪት እንደገና ለማመዛዘን ተችሏል ወይስ ሳይሳካ ቀረ የሚል ጥያቄ ተነስቷል። ከፕሬዝደንት ኦባማ አስተዳደር ክስተቶች እንደ አንዱ ስኬት የሚታየው በኢቦላ መከላከያ ላይ እንዲሰሩ በመቶዎች የሚቆጠሩ የዩናይትድ ስቴትስ ወታደሮችን በምዕራብ አፍሪቃ ማሰማራታቸው ነው። ከዚያ በተጨማሪም ወደ አመቱ መጨረሻ ላይ ዩናይትድ ስቴትስ ወደ 50 ዓመታት የፖለቲካ ባላንጣዋ ሆና ከቆየች ኩባ ጋር ግንኙነቷን እንደምታድስ በመግለጽ ደፋር እርምጃ ወሰዱ። እነዚህ 50 ዓመታት ኩባን ማግለል መፍትሄ እንደሆነ አልመሰከሩም። አዲስ ምዕራፍ ለመጀመር ጊዜው አሁን ነው። ፕሬዝደንት ኦባማ በ2014 ዓ ም እጅግ ውስብስብ ችግሮች የተከሰቱባት ዓለም በ2015 አዲስ ምዕራፍ፣ አዲስ ግንኙነት እንደሚኖራት ተስፋ ያስተጋባሉ። ሴቶችና ቤተሰብ በተመሳሳይ ሁኔታ በዓመቱ ግምግማ ላይ ያተኩራል። በጥቂት ቀናት ውስጥ የሚሰናበተው የአውሮፓውያኑ 2014 በግጭት መካከል ለተጠመዱ ሕፃናት ከምንጊዜውም የከፋ ዓመት መሆኑን የተባበሩት መንግሥታት የሕፃናት መርጃ ድርጅት ዩኒሴፍ አስገንዝቧል። በጦርነት በሚታመሱ አገሮች ወይም አካባቢዎች የሚኖሩ ልጆች ቁጥር 230 ሚሊዮን እንደሚሆን ዩኒሴፍ ይገምታል። ከነዚህም ውስጥ አስራ አምስት ሚሊዮኑ የሚኖሩት ከማናቸውም በከፋ ደረጃ በግጭቶች የተተበተቡ በሆኑት ቢያንስ በአምስት የዓለም አካባቢዎች መሆኑን ዩኒሴፍ አስረድቷል። እነዚህም መካከለኛው አፍሪካ ሪፐብሊክ፣ ኢራቅ፣ ደቡብ ሱዳን፣ የፍልስጤማውያን ግዛቶቹ ሶሪያና ዩክሬን ናቸው። ሊሳ ሽላይን ከጄኔቫ ለቪኦኤ የዘገበችውን የዓመቱ የዓለም ሕፃናት ሁኔታ ዘገባ ቁንጅታዬ ለቤተሰብና ሴቶች ፕሮግራሟ አቀናብረዋለች። የተባበሩት መንግስታት የህጻናት መርጃው ድርጅት ዩኒሴፍ 2014 ዓመተ ምሕረትን የአውሮፓውያኑን ይህንን አሁን የሚወጣውን አመት ማለት ነው በከባድ ብጥብጥ ውስጥ ለተጠመዱ በሚሊዮኖች የተቆጠሩ ህጻናት የመከራ የፍርሃትና የሐዘን አመት እንደሆነ ይናገራል። የዩኒሴፍ የቀውሶች ጉዳይ የህዝብ ግንኙነት ኃላፊ ሴራ ክራው ሲናገሩ ልጆች በግድ በተዋጊነት የተመለመሉበት በተፋላሚ ወገኖች ሆን ተብሎ የጥቃት ኢላማ የተደረጉበት አመት መሆኑን ያስረዳሉ። ይህ የዓለም የሪፖርት ካርድ ቢሆን በቀጥታ ወደቅን ማለት ነው። ለልጆች እጅግ በጣም የከፋ የስቃይ አመት ነው። ከአሁን ቀደም ታይቶ በማይታወቅ ደረጃ ልጆች ለጉዳት የተጋለጡበት አመት ሆኖ ነው የሚያልፈው በቅርብ አመታት እንደዚህ ቁጥራቸው የበዛ ህጻናት በግጭት በጦርነትና በሁከት በቀጥታ የተጠቁበት አመት የለም ስር የሰደዱ ነገር ግን በጣም ከባድ ያልሆኑ ግጭቶች በሚካሄዱባቸው የጦርነት ቀጠናዎች 15 ሚሊዮን ህጻናት በቀጥታ 230 ሚሊዮን ህጻናት ደግሞ በተዘዋዋሪ ለጉዳት ተዳርገዋል ሕፃናቱ የተጋለጡት ገደብ የለሽ ለሆነ ስቃይ እንደሆነ ዩኒሴፍ ያስረዳል። ትምህርት ክፍላቸው ቁጭ ብለው ትምህርታቸውን ሲከታተሉ የተገደሉ፣ በየመኝታቸው በተኙበት የተገደሉ አሉ። ለወላጅ አልባነት ተዳርገዋል፣ ተጠልፈዋል፣ የማሰቃየት ተግባር ተፈጽሞባቸዋል ሲል ዩኒሴፍ ያብራራል። ከአንድ ዓመት በፊት በመካከለኛው አፍሪካ ሪፐብሊክና በደቡብ ሱዳን የእርስ በርስ ጦርነቶች መቀስቀሳቸው በሚሊዮኖች የተቆጠሩ ልጆችን ለስቃይ ዳርጓል፣ መጠነ ሰፊ ለሆነ ሰቆቃ አጋልጧል። በእነዚህ ሀገሮች በተቀሰቀሱ ጦርነቶች ምክንያት በብዙ መቶ ሺዎች የተቆጠሩ ልጆች ከቀያቸው መሰደዳቸውን ዩኒሴፍ ያስረዳል። ብዙዎች ተገድለዋል፣ ለአካል ጉዳት ተዳርገዋል፣ ብዙ ሺዎችም ለከባድ ረሃብና ወረርሽኝ መጋለጣቸውን ጨምሮ ዘርዝሯል። የመካከለኛው ምስራቅ አካባቢ ውጊያዎችም በተለይ በህጻናትና በሴቶች ላይ ከባድ ስቃይ ማስከተላቸውን ዩኒሴፍ አትቷል። በዚህ ዓመት ውስጥ ጋዛ ላይ ለ50 ቀናት የዘለቀው ውጊያ 538 ልጆች ሲገደሉበት 54,000 ህጻናት ለጎዳና ኑሮ ተጋልጠዋል ብሏል። ኢራቅ ውስጥ ሴቶችና ልጃገረዶች የወሲብ ጥቃት ተፈጽሞባቸዋል። በባርነት እየተሸጡ ከአገር ወደ አገር ተነድተዋል። በሶሪያ ጦርነት ከተጎዱት ከ7.3 ሚሊዮን ከሚበልጡት ህጻናት መካከል ብዙዎቹ ተገድለዋል ወይም ቆስለዋል። የሁለቱ ሀገሮች ህጻናት ከጊዜ ወደ ጊዜ እጅግ ለከፋ ጭካኔ የተሞላበት ጥቃት እየተጋለጡ መሆኑን የህጻናት መርጃው ድርጅት ያወሳል። በዩክሬንም ቢሆን በሩሲያ የተደገፈው አመፅ በሚያዝያ ወር ከተቀጣጠለበት ጊዜ አንስቶ ከአንድ መቶ ሺህ የሚበልጡ ህጻናት ከመኖሪያቸው መፈናቀላቸውን ያወሳው ዩኒሴፍ የሚገደሉትና ለአካል ጉዳት የሚዳረጉት ልጆች ቁጥር እየጨመረ መሆኑን ተናግሯል። ከተጠቀሱት ግጭቶች ተጨማሪ አለ ዩኒሴፍ በዚህ የአውሮፓውያን አመት መጠነ ሰፊ ለሆነ አዲስ የጤና አደጋ ህጻናት ተጋልጠዋል በጊኒ በላይቤሪያና በሴራሊዮን የተዛመተው የኢቦላ በሽታ ወረርሽኝ ምክንያት በሺዎች የተቆጠሩ ህጻናት ወላጆቻቸውን ተነጥቀዋል ከትምህርት ገበታቸው የተፈናቀሉት ልጆች ቁጥር ደግሞ ከአምስት ሚሊዮን በላይ እንደሚሆን ነው የሚገመተው የዩኒሴፍ የህዝብ ግንኙነት ባለስልጣኗ ሴራክራው Never before have we seen a public health emergency that has affected children, their health. የህፃናቱን ጤና ኑሮ፣ የወላጆቻቸውን ኑሮ፣ ትምህርታቸውን፣ እያንዳንዷን የዓለማቸውን ገጽታ አሁን ኢቦላ እያደረገ ባለው ደረጃ የመታ የህዝብ ጤና ቀውስ አይተናናውቅም ምንም እንኳን ያሉት ፈተናዎች እጅግ የከበዱ ቢሆኑም በሚሊዮኖች ለተቆጠሩቱ በግጭቶች የተጠመዱ ህጻናት ተስፋ አለመጥፋቱን ነው ዩኒሴፍ በማስከተል የሚያስገነዝበው። የተባበሩት መንግሥታት ድርጅትና የግል የእርዳታ ድርጅቶች በአንድ ላይ ሆነው አመቱን ሙሉ ነፍስ አድን እርዳታዎችን ሲያደርጉ፣ አንገብጋቢ የሆኑ አገልግሎቶችን ሲሰጡ መቆየታቸውን ዩኒሴፍ ሳያስረዳ አላለፈም። ከአገልግሎቶቹ መካከል ትምህርትና ለአሰቃቂ ሁኔታ ተጋልጠው በከባድ ፍርሃት ለተዋጡ ህጻናት አስፈላጊውን ድጋፍ መስጠት የመሳሰሉት እንደሚገኙበት ዩኒሴፍ ጠቅሷል። አድማጮች፣ ፕሮግራማችን እየተገባደደ ነው። ቆንጅትን ለፕሮግራሙ እናመሰግናለን። ሰሎሞን እንዳማረብን ነገም እንዲሁ እናስተናብራለን። የአዳዲስ ዝግጅቶች አሉ። በተለይ በአዲስ አመትና በገና ዋዜማ ዙሪያ አሁን እንደዚሁም ያው የአመቱን ግምገማ የሚመለከቱ ሪፖርቶችም እንቀጥላለን። ቀደም ሲል ባልነው መሰረት ሰሞኑንም የነገውንም የክሪስማስ ጣዕመ ዜማዎችን ሙዚቃ ድንቅ ዘገባዎችን ይዘንላችሁ እንቀርባለን። ድንቅ ነው። ነገ ይጠብቁናል። አሁን የማጠቃለያ ዜና ትንሽ ደቂቃች ያለችን፣ አሁን አንድ ሁለት ማጠቃለያ ዜና አንስትና እንሰነባበታለን። የሶማሊያ ፓርላማ የአዲሱን ጠቅላይ ሚኒስትር አብዲራሽድ አሊ ሻርማርኬን ሹመት በሙሉ ድምፅ አጽድቋል። ዛሬ አንድ የዮርዳኖስ የጦር ጀት በአይሲ ይዞታዎች ላይ ጥቃት እያደረሰ ሳለ ተመቶ ከወደቀ በኋላ አብራሪው አብራሪውን አማጽያኑ ይዘውታል። በማዕከላዊ ዩናይትድ ስቴትስ ግዛት ሚዙሪ ውስጥ መሳሪያ ታጥቆ የነበረውን ወጣት ጥቁር ፖሊስ ተኩሶ ገድሏል። በኢራቅ ዋና ከተማ ባግዳድ አቅራቢያ በምትገኘው ማዴን ከተማ ውስጥ አንድ አጥፍቶ ጠፊ በመንግስቱ ደጋፊ ሱኒ ሚሊሻዎች ላይ ዛሬ ቦምብ አፈንድቶ ቢያንስ ሀያ ሁለት ሰው ገድሏል። የአውስትራሊያ ባለስልጣናት በሽብር የጠረጠሯቸውን ሁለት ሰዎች አስረው ፍርድ ቤት አቅርበዋል። ሰሞኑን ሽብር የጠነስሱ የነበሩ ሰዎችን አስመልክቶ ጠቅላይ ሚኒስትሩ ቴኔ አበት ማስጠንቀቂያ መስጠታቸው ይታወሳል። የዩክሬንን ቀውስ ለማብረድና ለማስወገድ በሚያስችሉ መንገዶች ላይ ለመወያየት የሀገሪቱ መንግስት፣ የሩሲያ ዘመም የሆኑት አማጽያን፣ ሩሲያ ራሷ፣ የአውሮፓ ጸጥታና ትብብር ድርጅት ተወካዮች ዛሬ ስብሰባቸውን እንደገና ጀምረዋል። ከኢትዮጵያ ሜቴሮሎጂ ኤጀንሲ ባገኘሁት ዌብሳይት ባገኘሁት መረጃ መሰረት ነገ አብዛኛዎቹ የኢትዮጵያ ክፍሎች ፀሐያማ ይሆናሉ። ከፍተኛ ሙቀት የአዲስ አበባ 24 ዝቅተኛው አስር ይሆናል። አንድ የዩናይትድ ስቴትስ ዶላር በአማካይ ዛሬ 20 ብር ከ19 ሳንቲም ተመንዝሯል። ለመግዛት እርሶ 1 ዶላር ካሎት 20 ብር ከ09 ሳንቲም ያገኛሉ። ዶላር ከፈለጉ ደግሞ 20 ብር ከ29 ሳንቲም መክፈል ይጠበቅብዎታል። ለሰዓቱ ያለን ዜና በዚህ በቃ ዝናብ ነገም ዜናው እኛ ጋዝ የእኛን ነበር ማለት ነገ ፀሐያማ ይሆናል ነው የተባለው። ዛሬ ዝናብ ነው እንደምታየው። መልካም ዋሽንግተን ፀሐያማ ነች። ነገ ገናን በሰላም እና በፀሐይ እናከብራለን ማለት ነው። የአሜሪካ ድምጽ ራዲዮ አማርኛው አገልግሎት አድማጮች በኢትዮጵያ አቆጣጠር በየቀኑ ከምሽቱ ሶስት እስከ አራት ሰዓት በ25 እና በ31 ሜትር ባንድ ከሚያሰማው ፕሮግራም የዛሬ ዝግጅቱን እዚህ ላይ አብቅቷል። ነገ ማታ ከምሽቱ አንድ እስከ አንድ ተኩል ከዛም እንዲህ እንዳሁኑ ከሶስት እስከ አራት በምናቀርበው ፕሮግራሞች እንገናኛለን። ፕሮዲውሰሩ ንጉሡ ታምሬ ነው። ጃክሰን ዊት የቴክኒክ መሐንዲሱም በስቱዲዮ መሳሪያዎች ላይ ይገኛል። በእኛ በኩል በድጋሜ ሜሪ ክርስማስ፣ ሜሪ ክርስማስ እና በዓል እያልን መስመሩን ለትግርኛ ፕሮግራም ባልደረቦቻችን ለሚኒያና ለተወልደ ለተወልደን እነቃለን። እነሱ እንኳን አደረሳችሁ ብለናቸዋል። ደህና ደሩ። ደህና ደሩ።